Science and uh, Technology. ጀርመን በአለም አቀፍ ደረጃ በሳይንስና በቴክኖሎጂ የፈጠራ ስራዎች ቀዳሚ ስፍራ ያላት ሀገር መሆኗን መረጃዎች ያሳያሉ ሀገሪቱ በትምህርት በህክምና በመረጃና ግንኙነት በምህንድስና በመጓጓዣ በስነ ህንጻ በስነ ህይወት በሂሳብና ወዘተ በመሳሰሉ ዘርፎች የዕለት ተዕለት ህይወትን ቀላል የሚያደርጉና የሰውን ልጆች ኑሮ የሚያሻሽሉ ግኝቶችን በባለቤትነት አስመዝግባለች ስለ ጀርመን የኢኮኖሚ እድገትና ጥንካሬ ሲወራም ሀገሪቱ በሳይንስ እና ና በቴክኖሎጂ እንዲሁም በሌሎች ዘርፎች የምታስመዘግበው ፈጠራ እንዲሁም ፈጠራዎችን የማሻሻል ስራ የጀርባ አጥንት በመሆን እያገለገለ ይገኛል። የሀገሪቱ ኩባንያዎች ወቅቱ የደረሰበትን ዘመናዊ የሳይንስና ቴክኖሎጂ አሰራርን ተከትለው የሚያመርቷቸው ምርቶች ጥራትና ጥንካሬ ደግሞ በጀርመን የተሰራ የሚለውን ስም በአለም ላይ ተቀባይነት እንዲያገኝና የበለጠ ዋጋ እንዲሰጠው አድርጎታል። በሳይንስና ቴክኖሎጂው ዘርፍ ብዙ መጓዝ ለሚጠበቅባት ኢትዮጵያም እንደ ጀርመን ካሉ በዘርፉ ጥሩ ልምድ ካላቸው ሀገራት ጋር የምታደርገው ትስስር ጠቃሚ መሆኑ ይነገራል። ይህንን በመገንዘብ ይመስላል የኢትዮጵያ የኢኖቬሽንና የቴክኖሎጂ ሚኒስቴር በኢትዮጵያ ይፋዊ ጉብኝት በማድረግ ላይ ከሚገኙት የጀርመኑ ፕሬዚዳንት ፍራንክ ዋልተር ሽታይን ማይር ጋር ወደ ኢትዮጵያ ከመጣና በቴክኖሎጂ ዘርፍ ከሚሰራ የልዑካን ቡድን ጋር ያለፈው ሰኞ ምክክር አካሂዷል። በምክክሩም የጀርመን አነስተኛ የቴክኖሎጂ ኢንተርፕራይዞች ማህበር በኢትዮጵያ ለመስራት ፈቃደኛ መሆኑን የኢትዮጵያ የኢኖቬሽንና ቴክኖሎጂ ሚኒስቴር የሚዲያና የፕሬስ ዳይሬክቶሬት ዳይሬክተር አቶ ተስፋ ያለም ነው ገልጸዋል። የፕሬዚዳንቱ የኢኮኖሚ ፍሎ እንደ ሀገር ከፊደሪ የኢኖቬሽን ቴክኖሎጂ ሚኒስቴር እና ከፕላን ኮሚሽን ከፕላን ሚኒስቴር ጋራ በመሆን ነው አጠቃላይ ውይይት ያደረጉት። ከውጭ ጉዳይ ሚኒስቴር ደግሞ የውጭ ግንኙነትና የፋይናንስ ሴክተሩን የሚመሩ ከፍተኛ አመራሮች የተገኙበት የኢትዮጵያ መንግስት የወከሉ ልዑካን ቡድኖች ነበሩ። እነኚህ የልዑካን ቡድኖች አጠቃላይ የጀርመን የኢኮኖሚክ ልዑካን ቡድን ወይም የጀርመን ባለ ሀብቶች ከኢትዮጵያ አቻዎቻቸው ጋር በጋራ በሚሰሩበት ሂደት ላይ የጀርመን የቴክኒክና የቴክኖሎጂ ኢንተርፕራይዞች፣ የጥቃቅንና አነስተኛ ኢንተርፕራይዞች ከኢትዮጵያ አቻዎቻቸው የጥቃቅንና አነስተኛ ኢንተርፕራይዞች ጋር በጋራ በሚሰሩባቸው እና ልምድ በሚለዋወጡባቸው እንዲሁም ደግሞ ተደጋግፈው አብረው በሚሰሩባቸው ማዕቀፎች ላይ እንዲሁም ደግሞ አጠቃላይ የቴክኖሎጂ ሽግግርና ልማት ላይ በሚደረጉ ማዕቀፎች ላይ በተለይ ባለሀብቶችን ያማከለው ዘርፍ ማለት ነው። በእሱ ላይ ነው እንግዲህ ውይይት ያደረጉት። እንደ ዳይሬክተሩ ገለጻ በሚቀጥሉት ሁለት አመታት ቴክኖሎጂን በማሻሻል በማላመድና በመቅዳት ላይ የተመሰረተ የስራ እድል በመፍጠር የህብረተሰቡን ገቢ የማሳደግ አላማ ያለው ወደ ሁለት ሺህ በሚጠጉ የቴክኖሎጂ ስራዎች 20 ሺህ የስራ ዕድል በመፍጠር ሁለት ቢሊዮን ዶላር ለማግኘት ሚኒስትር መስሪያ ቤቱ አቅዷል። ይህንን እቅድ ወደ ተግባር ለመቀየር ደግሞ የጀርመን ተሞክሮ አጋዥ በመሆኑ የኢትዮጵያ መንግስት አብሮ መስራት እንደሚፈልግ ነው አቶ ተስፋ ያስረዱት። በሚቀጥለው ሁለት አመታት በተከታታይ አዲስ የሁለት ሁለት ሁለት ሁለት የሚባል ስትራቴጂ ነድፈን እየተንቀሳቀስን ነው የሚገኘው የሁለት ሁለት ስትራቴጂ ማለት በሚቀጥለው ሁለት ዓመታት ሁለት ሺህ የሚጠጉ የቴክኖሎጂ ስራዎችን የቴክኖሎጂ ስራ እድሎችን በመፍጠር ሀያ ሺ ኤምፕሎይመንት ወይም የስራ እድል ሊቀጥር በማድረግ በዚህ ውስጥ ሁለት ቢሊየን የሚጠጋ ዶላር የሀገር ውስጥ ገቢ ማግኘት ወይም የሀገሪቱን አጠቃላይ ገቢ መደጎም የሚል ነው የተያዝነው ማዕቀፍ ጋራ ለመስራት ግድ አጠቃላይ የቴክኖሎጂ ስርዓታችን ቴክኖሎጂን በመፈለግ፣ በመቅዳት፣ በማላመድ፣ በማሻሻል የተመሰረተ እና ይህም ደግሞ የስራ እድልና ገቢንም ጭምር በመሰረቱ ኑሮን የሚያሻሽል ከመሰረቱ የህብረተሰቡን የዜጋውን ሕይወት የሚቀይር መሆን አለበት ተብሎ ስራ እየተሰራ ነው። ከዚህ አንጻር ሲታይ ከጀርመን ከላቀው ውቅያኖት ከሆነው ልምድና ተሞክሮ ደግሞ እኛ በስፋት የያዝነው አጠቃላይ በተለይ የእውቀት ሴክተሩን ወይም የኖሌጅ ሴክተሩን፣ የሰርቪስ ሴክተሩን፣ የሰርቪስ ኢንዱስትሪውን በአጠቃላይ ማለት ነው። ቡም አድርገው እንዲነሳ በቴክኖሎጂ ታግዞ በተለይ ደግሞ በኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ታግዞ አገልግሎቱም እንዲቀየር፣ አገልግሎት መቀየር ብቻ አይደለም፣ የሀገሪቱ ገቢ የሀገሪቱ ጂዲፒ ማመንጨት ሀብት ማመንጨት አቅም ከስራ መሰረቱ መቀየር አለበት ብለን እየሰራል ስለሆነ በዚህ ላይ ኢንጌጅ የሚያደርጉ ከጥቃቅን አነስተኛ እስከ ከፍተኛ ኢንተርፕራይዞች ና ኢንዱስትሪዎች የሚሳቱበት ማዕቀፍን እየተከተልን በመሆኑ ይህንን ልምድ ወደዚህ ማምጣት ማላመድ ና አብሮ መስራት ይፈልጋል የኢትዮጵያ መንግስት። በዚህም የሀገሪቱ ገቢ በግብርናው ዘርፍ ብቻ ሳይታጠር በአገልግሎትና በእውቀት ዘርፉም ሀብት እንዲመነጭ ይደረጋል ብለዋል። ለዚህ ደግሞ አጋዥ ቴክኖሎጂዎችን መጠቀም ወሳኝ በመሆኑ ሁለቱ ሀገራት በቴክኖሎጂው ዘርፍ የሚያደርጉት ትብብር እንደ አቶ ተስፋዬ ጠቀሜታው ከፍ ያለ ነው። የአገልግሎት ሴክተሩን የሰርቪስ ሴክተሩን በአጠቃላይም የኖሌጅ ሴክተሩን ሀብት የሚያመነጭ አድርጎ ጠቅላላ የአገሪቱን ጂዲፒ መደጎም የሚችል እና የሀገሪቱን እስካሁን በመሰረታዊነት ከግብርና ይመነጭ የነበረውን ሀብት ከእውቀት ሴክተሩ ከሰርቪስ ሴክተሩ እንዲመነጭ ለማድረግ የግድ ቴክኖሎጂ ያስፈልገናል። ይህ የእውቀት ሴክተር ነው ሀብት ሊያመነጭ ይገባል ብለን የምናምነው እንደ ማዕቀፍ እንደ ኢኖቬሽን እና ቴክኖሎጂ እና ይሄንን ለማድረግ ነው እንግዲህ ስራ እየስራ ያለ ነው። ይሄን ስናደርግ ደግሞ የበለጠ ልምድ ያላት ቴክኖሎጂውን በማሳደግ የሀብት ባምንጫ በማድረግ በመሰረታዊነት የሀገርን ኢኮኖሚ በመቀየር ሰፊ ልምድ ያላት ደግሞ ጀርመን ከመሆኗ ጋር ተያይዞ የጀርመን እና የኢትዮጵያ በኢኖቬሽንና በቴክኖሎጂ ወይም በቴክኖሎጂ ኢኖቬሽናዊ ስርአቱ አብሮ መስራት አብሮ ለመስራት የትብብር ማዕቀፍ ውስጥ መግባታቸው የጎላ ሚና ነው የሚኖረው ማለት ነው። በምክክሩ እንደ ሲመንስ ያሉ ትልልቅ ስምና አቅም ያላቸው የጀርመን የቴክኖሎጂ ኩባንያዎችም በኢትዮጵያ በስፋት ለመስራት ፈቃደኝነታቸውን ገልጸዋል። የእነዚህ ኩባንያዎች ወደ ሀገሪቱ መምጣት የቴክኖሎጂ አቅምን ለማሳደግ ከማገዙም በላይ ሌሎች ኩባንያዎች ወደ ኢትዮጵያ እንዲመጡ ለመሳብ እድል ሊፈጥር እንደሚችልም ዳይሬክተሩ አስረድተዋል። ይሄ እንግዲህ እኛ አሁን የአንድ ካምፓኒ ወይም ስም ያለው ካምፓኒ ወደ ሀገራችን የመምጣቱ ጉዳይ አይደለም። ልምድ እንፈልጋለን፣ እውቀት እንፈልጋለን። በሀገራችን እየተገነባ ያለ የቴክኖሎጂ አቅም አለ፣ እሱን ተወዳዳሪ ማድረግ እንፈልጋለን። እንዲሁም ደግሞ አብሮ መስራት ይፈለጋል ነው ከዚህ ጋር ተያይዞ አሁን ያለውን ለውጥ በማገዝ ሂደት ላይ እንደ ሲመንስ አይነት ካምፓኒዎች በካምፓኒ ደረጃ ወደ ሀገራችን መምጣታቸው ለሀገራችን ኢኮኖሚ ብዙም በመቅዳትና በማላመድ እውቀትን አብሮ ማስቀመጥ ለሚሰሩ አካላት፣ ኢንተርፕራይዞች የበኩላቸው ሚና የሚኖረው ሰፊ ሚና ይኖራቸዋል ተብሎ ይታሰባል። ከትንሽ ትልቁ ግን በማዕቀፍ ደረጃ ስናየው አሁን ሚያሰፋ ባለመልኩ በሁሉም በአንድ ካምፓኒ ሳያጠራ ብቻ አይደለም። አጠቃላይ ከጀርመን የቴክኖሎጂ እና ኢኖቬሽን የሚወስደው ነገር ማለት ነው። በብዙ መልኮች በመሆኑ የሲሜንስ መምጣት እንደ አንድ ብራንድ፣ ሌሎቹም እንዲመጡ፣ እንዲወዳደሩ፣ ተወዳዳሪነት እንዲመጣ የሚያግዝ ነው ብለን ነው የምናምነው። በሌላ በኩልም በኩባንያዎቹ የሚቀርቡ የቴክኖሎጂ ምርቶችን ተጠቅሞ ኑሮን ለማሻሻልና ገቢን ለማሳደግ ዓለም የደረሰበትን ቴክኖሎጂ አይቶ ለመቅዳት አሻሽሎ ለማቅረብ እንዲሁም የፈጠራ ሀሳቦችን በህብረተሰቡ ዘንድ ለማጎልበትም አስተዋጽኦ ያደርጋል ነው ያሉት። የጀርመን አመታዊ የግኝት ዘገባ እንደሚያሳየው በጎርጎረሳውያኑ 2016 ዓ ም ብቻ በሀገሪቱ ከ158 ቢሊዮን ዩሮ በላይ በቴክኖሎጂ የፈጠራ ስራዎች ገቢ ተገኝቷል። ከዚህም ሶስት አራተኛው ከኢንዱስትሪው ዘርፍ የተገኘ መሆኑን ያመለክታል። ለዚህም በሀገሪቱ ለሳይንስና ለቴክኖሎጂ የሚሰጠው ዋጋ ከፍ ያለ መሆን፣ ቴክኖሎጂን ከፖለቲካና ከኢንዱስትሪ ጋር አጣምሮ መጓዝ፣ አዳዲስ ፈጠራዎችን በገንዘብ መደገፍ፣ ከወቅቱና ከነባራዊ ሁኔታ ጋር የሚሄዱ ዘርፎችን መለየትና እንዲሁም በራዕይ የተቃኘ የኢኮኖሚና የቴክኖሎጂ እቅድ በዘርፉ ለተመዘገበው ስኬት በምክንያትነት ይጠቀሳሉ። እንደ ኢትዮጵያ በቴክኖሎጂ ልማት ጀማሪ የሆኑ ሀገራትም መሰረታቸውን በእነዚህ ተሞክሮች ላይ ቢጥሉ በዘርፉ የተሻለ እድገት ሊያመጡ እንደሚችሉ መረጃዎች ይጠቁማሉ። ዝግጅታችን በዚህ ተጠናቋል። ስለተከታተላችሁ እናመሰግናለን። ፀሐይ ጫን ነኝ። መልካም ጊዜ